ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ ዛሬ ላይ ቆም ብለን ልናስብ የትናንቱን ጥፋት ላንደግም ለልጆቻችን ነገ ልንሰራ ይገባል። እዚህ ዩናይትድ ስቴትስ ውስጥ በርካታ ሕጻናትና ታዳጊዎች የአድዋን ድል በዓል ዘክረዋል። ይህን የተመለከተው መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችንም ያካተተውን መርሃ ግብር ሀብታሙ ስዩም መራ። ያለው ብርሃን ኃይሉ ደግሞ በቅንብሩ አብራን ትቆያለች። አብራችሁን እንድታመሹ አስቀድሜ ጋብዛለሁ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያን ጣሊያን ወራሪ ኃይል ላይ የተቀዳጁትን ድል በዘከሩበት እለት በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ትውልደ ኢትዮጵያውያን ህፃናትና ታዳጊዎች በበኩላቸው በልዩ የኪነ ጥበብ ድግስ የአድዋን ድል አክብረዋል። የአቡጌዳይ ቋንቋና ባህል ተቋም ባዘጋጀው ልዩ መርሃ ግብር ላይ ከመዝናኛ ዝግጅቶች የተሻገሩ የቁም ነገር አፍታዎችም ተከውነዋል። ዝግጅቱን በአጭሩ እናስቃኛችሁ። መለከት እየነፉ ነጋሪት እየጎሰሙ እልፍኙን ሰንጥቀው የሚያልፉት ብላቴናዎች አብዛኞቹ ዩናይትድ ስቴትስ ውስጥ ተወልደ ያደጉ ናቸው ይሁንና ዛሬ በብዙ ሺህ ኪሎ ሜትሮች ርቃ የምትገኘውን የእናት የአባታቸውን ሀገር ኢትዮጵያን የድል ቀን የማክበር ኃላፊነት አደራ ተሸክመዋል መድረኩን በተቆጣጠሩ አፍታ አደራቸውን በተገቢው ሁኔታ የጠበቁ የመሆናቸው እውነታ ግልጽ የሆነ ይመስላል ቨርጂኒያ ግዛት ውስጥ በተካሄደው ታላቁ የአድዋ ድል የመታሰቢያ በዓል ላይ እንገኛለን የዚህ ልዩ መርሃ ግብር አዘጋጅ አቦጌዳ ቋንቋና ባህል ተቋም ኃላፊ መስታወት ፈለቀ ተቋሙ ዓመት ጠብቆ መሰል ዝግጅቶቹን የማስተናዳቱን ዓላማና ተያዥ ግብሮቹን ለታዳሚው አስረድተዋል ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ ዛሬ ላይ ቆም ብለን ልናስብ የትናንቱን ጥፋት ላንደግም ለልጆቻችን ነገ ልንሰራ ይገባል ባህል፣ ቋንቋ፣ ታሪክ ማንነትን ይገልጻሉ። ተቋሙ ላለፉት ስድስት ዓመታት ተማሪዎች ሀገራቸውን እንዲወዱ ቋንቋቸውን ባህላቸውና በታሪካቸው እንዲኮሩ ትልቅ ስራ ሲሰራ ቆይቷል። ይህንን ታላቅ ዓላማ መሰረት አድርጎ የተቋቋመው አቡጊዳ የቋንቋና የባህል ተቋም ከተመሰረተበት ከወርሃ መስከረም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል ሲያስተምር የቆየና ከ2020 ዓ ም ጀምሮ አድማሱን በማስፋት የርቀት ተማሪዎችን ከሁሉም የአሜሪካን ግዛቶች በመቀበል የአማርኛ ቋንቋ፣ የግብረ ገብ ትምህርት፣ የኢትዮጵያን ታሪክና ባህል ትምህርቶችን ሲያስተምር ቆይቷል። በዚህ ልዩ መርሃ ግብር ላይ በልዩ ክዋኔ ጥበብ ታዳሚውን ያዝናኑት ሕጻናትና ታዳጊዎችን ብቃት የተመለከተ የቋንቋ ክህሎታቸውን ያጤነ ብዙ ትኩረት የሚነጥቁ ትዕይንቶች፣ ብዙ ተግዳሮቶች ባሉበት ሀገር እንዴት ሊያሳኩት ቻሉ ብሎ መጠየቁ አይቀሬ ነው። በተቋሙ ውስጥ የአማርኛና ስዕል ትምህርቶች መምህርት ፍቱን ጌታቸው የመምህራንና ወላጆችን ትብብር ለስኬቱ ይጠቅሳሉ። እኛ መጀመሪያ ዓላማችን ከወላጆች ጋር ብረን መስራት ነው። ብዙ ጊዜ ያው ወላጅ የሰራውን ነገር እኛ እናጠብቀዋለን ማለት ነው ገብተዋል። አንዳንድ ጊዜ ከወላጅ የሚወጣውን ቃል ልጁ ያልተረዳውም እኛ ትምህርት ቤት መጥቶ ሲደገምበት ሀ ማሚ እኮ እንደዚህ ትለኛለች። ይችላል ማለት ነው። ገብተዋል። ስለዚህ ያንን ቃል እናጽፈዋለን። ያ ነገር ውስጡ ፕሪንት ሆኖ ይቀራል ማለት ነው። ስለዚህ ከወላጅ ጋር አንድ ላይ ነው የምንሰራው። ፈታኝ ቢሆንም ልጆቹ ግን በጣም የመቀበል ችሎታ አላቸው። በሚገርም ሁኔታ እኔ አምስት ዓመት አስተምር ያለው አቡጌዳ ምንም የማይችል ልጅ ሲያነባ ይቻላል። ስለዚህ ያ ከደሞዝ በላይ ነው። መምህርት ፍቱን በተቋሙ ለተማሪዎች ከሚሰጠው ቋንቋና ግብረ ገብ ትምህርቶች ባሻገር የአድዋ ድልን የመሰሉ ልዩ ክስተቶችን ለትውልደ ኢትዮጵያውያን ተማሪዎች ማጋራት ያለውን ፋይዳም ያስረዳሉ። በተለይ ደግሞ ከሀገር ርቀ ስትኖር አይደለም አንተ ሌሎች ሰዎች አይተውህ ኢትዮጵያዊ መሆንህን ያውቃሉ። ምክንያቱም ቅኝ ያልተገዛ ነው፣ ባህሪያችን የተለየ ነው። ስለዚህ ይህንን ማንነታችንን ያላከበር ሌላ ምን እናከብራለን? ስለዚህ ይሄ ማንነታችን መሠረት ስለሆነ ልጆቹ ይህን ነገር እንዲያውቁት፣ መሠረቱን እንዲያውቁት፣ የተከፈለውን ዋጋ እንዲያውቁት ብለማድረግ በተለይ የወላጅ ኮሚቴ ትልቁን ሚና ይጫወታል። ልጆቹም አልባሳቱንም እንደምታየው ነው። ስዕልም ውድድርም አለ፣ ስዕልም ይሰራሉ እና ይህን ነገር ለማሳወቅ በየአመቱ ያው አድዋ የኢትዮጵያ መሠረት ነው፣ የማንነታችን ትርጉም ነው። ስለዚህ ይህን ነገር ለማድረግ በዚህ ዝግጅት ላይ ህጻናት ህብረ ዝማሪዎችን አሰምተዋል። ማንነትን እና መረዳት ያለውን ፋይዳ አመላካች አጭር ተውኔትም አሳይተዋል። በወላጆችና በልጆች መካከል ታሪክ ቀመስ ጥያቄ ውድድሮች ተከናውነዋል። እኒህ ሁለት ወንድማማቾች ደግሞ የኢትዮጵያውያን ጀግኖችን ድል ለመዘከር የስዕል ጥበብን ተጠቅመዋል። እና ይሄ ስም አብረሜሌክ ሰማዕተ ነው። እና ይሄ አጼ ሚኒሊክ የሳልኩት ነገር ነው። እሳቸው ነበሩ የዋናው አዛዥ ለአድዋ። ዝግጅቱ ከመዝናኛ ዝግጅቱነት በተጨማሪ የቁም ነገር ሀብታዎችንም አስተናግደዋል። የታሪክ ጸሐፊውና ተመራማሪው ዶክተር ገበየው ተፈሪ ታሪክን ለተተኪ ትውልድ በመሰል መርሃ ግብሮች በኩል ማስተላለፍ ያለውን ፋይዳ ቃኝተዋል። እንደ እኔ አስተያየት አሉ አጼ ሚኒሊክ እንደ እኔ አስተያየት በመሳሪያ ብቻ ሳይሆን በመጽሐፉ ራሱን ይከላከላል። በመጽሐፍ አይደለም ያሉት በመጽሐፉ በመጽሐፉ እራሱን ይከላከላል እና ይሄ አባባል ትልቅ ትርጉም አለው። ታሪክን ቅርስን ጠብቆ መያዝ አገርን ማንነትን ጠብቆ እንደመያዝ ስለሚቆጠር ልጆቻቸው በመሰል ተጓዳኝ መርሃ ግብሮች ውስጥ እንዲሳተፉ ካደረጉ ወላጆች መካከል አንዷ ወይዘሮ ማርታ ታደለ ናቸው። ዋናው ምክንያቴ የኔም የባለቤቴም ልጆቻችን ፊደል እንዲቆጥሩ ብቻ ሳይሆን ማንነታቸውን እንዲያውቁ እነሱን ከሚመስል ልጆች ጋር እንዲሁሉ የአገራቸው የአገር ፍቅር ምንድን ነው የሚባለውን ነገር እንዲያውቁ፣ በቃ ዋናው የኛ አላማችን ስንከታቸው እሱ ነበር። እዚህ ከመጡ በኋላ አያቶቻ እኔ አያቴን አለች አሁን በሕይወት በስልክ በራሳቸው ቋንቋ ይናገራሉ። ደብዳቤ ሁሉ እስከ መጻፍ ድረስ። ሌላው ደግሞ አዲስ አበባ ስንወስዳቸው በቃ ስሜቱ አለ እና እዚህ መጥቼ ቋንቋዬን የምማርበት ትልቋ ልጅ አርሴማ፣ ቋንቋይን እኮ ማወቅ የምፈልገው እዚህ መጥቼ በቋንቋዬ እያናገርኩኝ የራሴን የሀገሬን ሰው እንድረዳ እስከ ማለት ደረጃ ደርሳለች ማለት ነው። የቨርጂኒያ ግዛት ነዋሪው አቶ ጸሐይ ሳሙኤል ሮቢ በበኩላቸው የመሰል ትምህርትና ባህል ተቋማት ፋይዳን አውስተው የበለጠ ተጠናክረው ለመጪው ትውልድ የእውቀት ጥግ የሆኑ ዘንድ ሊደረጉ ስለሚገቡ ርብርቦች ቀጣዩም ብለዋል። በጣም አስፈላጊ መሆኑን ማወቅ አለብን። ልጆች የተለያየ ነገር ነው እየሰሙ ያሉት የተለያየ ነገር ነው የሚያዩት እንደዚህ አይነት እየተሰበሰቡ ራሳቸውን ከሚመስል ሰው ጋራ እንዲህ አይነት ፕሮግራም ላይ ተሳትፈው እነዚህን ነገሮች አውቀው አይደንቲቲያቸውን እራሳቸውን ኦኬ፣ እኛ እንደዚህ አይነት ጥቁር ኩራተኛ ሰውኖች ብሎ መኖር ምንም ሌላ ከምናደርገው ነገር በላይ እንጂ በታች ሆኖ መታየት የለበትም። ስለዚህ ቤተሰቦች ይሄንን ልጆቻቸውን እንዲህ አይነት ኤክስፖዠር በደንብ ማሳየትና እንዲህ አይነት ውስጥ መክተት አለባቸው። እንዲህ አይነት ፕሮግራም ሲዘጋጅ ደግሞ መርዳት አለብን። ተሰብስበን እንደዚህ አይነት ፕሮግራሞችን ላይ ፓርቲስፔት እያደረገን ልጆቻችንም እኛ ራሳችንም ማስታወስ አለብን። እንደዚህ አይነት ሰዎች ነበርን። ይህንን ይዘን ወደፊት ብዙ ነገር መቀየር እንችላለን። አቡጌዳ የቋንቋና የባህል ተቋም ላለፉት ስድስት ዓመታት በሰሜን አሜሪካ የተወለዱና የሚያድጉ ኢትዮጵያንና ትውልድ ኢትዮጵያውያን ኢትዮጵያን ታሪክ፣ ባህል፣ ቋንቋ፣ የግብረ ገብ ትምህርቶችን እንዲያገኙ ሲሰራ መቆየቱ በመድረኩ ላይ ተጠቅሰዋል። ተያዥ አገልግሎቶቹ ይስፋፉ ዘንድ ትውልድ ኢትዮጵያውያንም ሆነ ዓላማውን የሚጋሩ ሁሉ ከጎኑ እንዲቆሙም መልእክት ተላልፈዋል። ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ወደ ቀጣዩ ጉዳይ ስንሻገር የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪ የሆኑት በምረት ገዛኝና ጓደኞቹ በትርፍ ጊዜያቸው ከሚሰሩት የምግብ ማድረስ አገልግሎት ጋር በተያያዘ የገጥሟቸው ከነበሩ ተግዳሮቶች መካከል አንዱ ስፍራዎችን በተገቢው ሁኔታ ጠቋሚ ካርታ አለማግኘታቸው ነበረ። ይሄ ችግር ታዲያ የኋላ የኋላ ለመሰል ተቋማት መፍትሄም መሆን የቻለውን ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ አጋር መስራቾች መካከል አንድ የሆነውን በምረት ገዛኝና የአገልግሎቱን ተጠቃሚዎች አነጋግራለች። በመቀጠል ይቀርባል። በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር አለም ደግሞ እዚያኛው ህንጻ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዘወርዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛ ና ጓደኞቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል። ስንመርጥ ያው እንትን ነው። በአጋጣሚ መጀመሪያ ላይ እየሰራ የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው፣ ምን የሚሉትን ለመስራት ማለት ነው ነው ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልንም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም። እሱ እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸውን ነገሮች መድፈር ይመቻል ነበር ራሳችንን ቻሌንጅ ማድረግና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲም ሜምበሮች በተለይ አሁን ሲቲዋችን ነው አቤኒዘር እና እሱና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል እና እሱ ኢኒሽቲቭ ወሰደ አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጭ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ በታላይ ማለት ነው። እና ስለዚህ ለሌሎቹም ለምን እናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው። ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል። ሶፋር አድቨርታይዝመንት እንትን አላልንም አልየንበትም አድቨርታይዝ ለማድረግ አልሞከርንም። ጀስት ክላይንቶችን እነሱም አፕሮች የሚያደርጉን አሉ እኛም አፕሮች የምናደርጋቸዋሉ እና እየሄደን ሰርቪሳችንን እነግራቸዋለን። እና ደግሞ ፔን ፖይንት ነው ለነሱ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም። እና ስሉዝ ነገር ለነሱ ኦልሶ ደግሞ በዶላር ነው የሚከፍሉት። ዶላሩን ማግኘት እሱ ራሱን ይቻላል። ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል፣ ሶሉሽኖች በስን ስርዓት እስኪያገኙ ማለት ነው። እና እነዚህ እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው። እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው። አሁን ካሉት ከምፓኒዎች ውስጥ ትልልቅ የሚባሉት እነ አዲካ አሉ፣ እነ ዛይራይድ አሉ ናሽናል አይዲ አዲስ የተቋቋመ የገቨርመንት እሱም አለ። እና እነዚህ እና ትንንሾችም እንደዚሁ የፉድ ዴሊቨሪ ላይ ምናምን የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። እየመጡም ያሉ አሁን ሲስተማቸውን ኢንቴግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው ያ እነዚህ ይመስላሉ። የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል። ያ ቴሌግራም ላይ ቅድም ሽን ያደረጉት ሰው ሁሉ ማግኘት ይችላል ያልኩት። አይ ቲንክ ሀገር ውስጥ እዚህ የሚጠቀም በኮል ሴንተር ሆነው የሚሰጡ አፋላጊ ምናምን የሚባለው አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ፣ የት አካባቢ ነው የሚገኘው፣ እንዴት አድርጌ አክሰስ ማድረግ እችላለሁ፣ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ፣ የተለያዩ ካምፓኒዎች እና የእኛ አላማ ምንድነው? ይህንን ራሱ ለፍሪዛው ቴሌግራም ላይ ሰው በቀላሉ ለምን አያገኝም? ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል፣ ስለ ካምፓኒ ዲቴል ሊሆን ይችላል፣ የት አካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራ ነው። ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል እና ኢቨን ዋን ስቴፕ ፈርዘር ወስደን ነው ኤቲኤሞችን ሊሆን ይችላል ባንክ ብራንቾችን ሊሆን ይችላል አካባቢ ላይ ምን አለ። እንደውም ለክራውድ ሶርሲንግ ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ በቃ የማንንም ሰው ሕይወታቸው ኢዚየር እንዲሆንላቸው ማለት ነው በዛ በሚያገኙት ነገር ያንን ነው የምናቀርበው። የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግ በጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች። ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። ሰው በሁለት ነገር እናየዋለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም ማቅጣጫዎችን በሀገር ሰው ሲሰሩ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖችን ሚስ ሊያደርግ ይችላል። ኦነስሊክ ኮስት ዋይዝ በጣም ይገርመና ረገ ኮስት ወዘሎት እና ቀድመ በምህረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል። ከነሱ ላ ስንሰራ የነበረው ቀየር ወደ ገበታ ማብስን ቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኢፌክቱን ነው ማየት የሚችሉት። ኢፌክቱን ነስ ሞር ዲቴልድ የሆነ በአገርኛ ቋንቋ የተሰራ ሎኬሽኖችን በኢዝ ማግኘት የሚችል ዳታ ተጨምሮ የማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች ከና በምህረቱ ጋር ሆነን ፍያደረግን እንግዲህ ማሻሻያ እያረገ አንድ ላይ እየሰራ ያለ ነው። የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰን ምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማብስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጭ በሚኖሩት ስራዎች ላይም ገበታ ማብስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት። አዲካ ታክሲም እዚህ ሎካሊ ነው ደቨለፕ ያደረግነው ሲስተም ነው። ለሎካል ታለንት የተለየ ፍላጎት ስላለንና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን፣ ኦኬ ዋይሮን ጊቤተ ቻንስ እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግነው። ብዙ ራሱ ቴስት አላደረግነውም። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለእኛ ከሚያኮራን ነገር ከወጣቶች ጋር ይን መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው። ፕላስ ቀንሶልን ነው። ቶፕ ኦፍ ዘት ደግሞ ሪሲትም እናገኛለን እዚሁ ማለት ነው። ከገቢዎች ጋር እሱ ማወራረድ እንችላለን። አዲካ ታክሲም ሌላ አገር ላይ የሄድን ስለሆነ አሁን፣ ሳውት ሱዳን ጁባ፣ ካምፓላ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው። ምና የገበታ ማፕስ አጋር መስራች በምህረትህ ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን ጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ነው። ከአሜሪካ ድምጽ እየተከታተላችሁ የምትገኙት በመቀጠል፣ አሉላ ከበደ መስማት ስለተሳነው ጋናዊ የፎቶግራፍ ባለሙያ ይነግርናል። የ17 ዓመቱ ጆብ ኒምቢ ቃል አውጥቶ ተናግሮ አያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጨርስ ክህሎት በማዳበር ላይ ይገኛሉ። በማነሳቸው ፎቶግራፎች አማካኝነት የሕይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒንቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒንቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎ ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የሥልጠናና ለሥራ የሚያስፈልጓቸው ግብአቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት እድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ የያዘውን ዳር ለማድረስ ቆርጦ ተነስቷል። የፎቶግራፍ ጥበብን ለሳቬግሎው መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖሩበት ማኅበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ። የቦታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ ዓመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሁፎችንም መከተብ ይችላሉ ግራ የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮችን መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አሊያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ በቀል ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ። ለተማሪዎችህ ከምታቀርበው ወይም ደግሞ ከምትሰጠው ትምህርት ጋር የተያያዘ ምስል የሆነ ቦታ አይተሃል እንበል። ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልጸግ ትችላለህ። ቡታ ፕሮጀክቱን ጋና ውስጥ ወደሚገኙ ሌሎች አስር ተጨማሪ ትምህርት ቤቶች ለማስፋፋትና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙኃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረዥም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለእውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው። አሉላ ከበደን አመሰግናለሁ። በመቀጠል ደግሞ ዩናይትድ ስቴትስ ውስጥ በካንሰር የተያዙ የዩክሬን ህጻናትን ለማገዝ እየተደረገው ስላለው ርብርብ እንግዶ ወልድ ይነግረናል። የ13 ዓመቱ አሌክዛንደር ባታኖቭ የደም ካንሰር አለበት። ባለፈው ዓመት ጥር ወር ላይ ከካርኪቭ ወደ መዲናዋ ኪቭ ተወስዷል። የሰባት ዓመቷ ክርስቲና ፑዤክ ከአሜሪካ ወደሚገኘው ሴንት ጁድ የምርምር ሆስፒታል የተወሰደችው በመጋቢት 2014 ነበር። ሁለቱንም ልጆች ሕክምና ወደሚያገኙበት ለመላክ የተቻለው በሆስፒታሉና ተበለችኪ በተሰኘ የበጎ አድራጎት ድርጅት አማካይነት ነው። ለትርፍ የማይሰራው ድርጅቱ በኪቭ መሠረቱን ያደረገ ሲሆን በዩክሬን በካንሰር የተያዙ ሕጻናትን ይረዳል። ሩሲያ ዩክሬንን በወረረችበት ወቅት አሌክዛንደር ወይም ባጭሩ ሲጠሩት ሳሻ በካርኪቭ ክልል በሚገኘው መኖሪያ ቤታቸው ተኝቶ በመሰቃየት ላይ ነበር። እናቱ ናታሊያ ባታኖቫ እንደምትለው ሐኪሞች መጀመሪያ ላይ የጀርባ አጥንት ስብራት የገጠመው መስሏቸው ነበር። መስኮቶችን ሁሉ ዘጋን። ልጃችን ወለሉ ላይ ካለው ፍራሽ ላይ ተኝቶ ነበር። ከነ ልብሳችን ነበር የተኛ ነው። ከዛም መስኮቱ ተሰባበረ። በፍንዳታው ኃይልም በሩ ተከፈተ፣ ጣራው ተወዛወዘ። ልጃችንን ሳሻን ወደ ምድር ቤት መውሰድ አልቻለም። መንቀሳቀስ አይቻልም ነበር። በስተኋላ ሆስፒታል መሄድ በቻሉ እና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። እናም በጦርነቱ መሃል ሳሻ የራሱን ፍልሚያ ጀመረ። መጀመሪያ በዚያው በካርኪቭ ክልል ባለ ሆስፒታል፣ በኋላም ኪቭ በሚገኘው በኦክማዴት የሕፃናት ሆስፒታል ሕክምናውንና ወደ ኪቭ ያደረገውን ጉዞ የሸፈነው ተብለትሽኪ የበጎ አድራጎት ድርጅት ነው። የደም ካንሰር መምተኛው አሌክዛንደር ባታኖቭ ወይም ቤተሰቡ እንደሚጠራው ሳሻ ጀነራተሮ፣ ወልቂ አስራ ስድስት ቁጥር ሆስፒታል ትላልቅ ጄኔሬተሮች ነበሩት፣ እናም ብዙ ችግር አልገጠመንም። ዛሬ ሳሻ ስለ ችግር ማውራት አይፈልግም። እንደውም ስለ እርሱ የምትጨነቀው እናቱን ይረዳል። ከወረራው የመጀመሪያ ቀን ጀምሮ በጦር ግንባር የሚገኘውን አባቱንም ይደግፋል። የሳሻ እናት ናታሊያ ባታኖቫ፣ በብዙ ነገር ውስጥ አልፈናል በተስፋ መቁረጥም በሁሉም ነገር ውስጥ አልፈናል። አንዳንዴ ልጄ ሳሻ ይረዳኛል፣ አንዳንዴ እኔ እረዳዋለሁ። በተራ እንረዳዳለን። አንዳንዴም እንጣላለን፣ መልሰን ሰላም እንፈጥራለን። ይህ ደግሞ ፍቅር ነው፣ አሸናፊውም እርሱ ነው። ባለፈው ጸደይ ሳሻ የደም ሴሎችን የሚፈጥረውና በአጥንት ውስጥ የሚገኘው መቅኔ ተቀየረለት። ጨርሶ እንዲያገግም እና አባቱም ከጦር ግንባር እንዲመለስ ተስፋ ያደርጋል። አሜሪካንን እንዴት አገኘሻት ሴንት ጁድ ሆስፒታልንስ ወደሽዋል እንግሊዘኛ ቋንቋ በጥቂት ተምሬያለሁ የሰባት ዓመቷ ክሪስቲና ፑሼክ ሩሲያ ወረራ ከመፈጸሟ በፊት በሊቪቭ የኪሞተራፒ ህክምና በማግኘት ላይ ነበረች በሁለት ዓመቷ የአይኗ ነርቭ ላይ እባጭ ተገኘ ከወረራው በኋላ በዩክሬን ህክምና ማግኘት አልቻለችም ማርያ ፑሼግ የክርስቲና እናት ናት። መጀመሪያ ላይ ከባድ ነበር። በጦርነቱ ምክንያት መድኃኒት ማግኘት አስቸጋሪ ነበር። እናም ዩክሬንን ለቀን ወጣን። ነገር ግን ወዴት መሄድ እንዳለብን አናውቅም ነበር። ምን ማድረግ እንዳለብን አናውቅም ነበር። በጣም ከባድ ጊዜ ነበር። ከወረራው በፊት ለበጎ አድራጊዎች ምስጋና ይግባውና ክርስቲናና ሌሎች ሕፃናት በአገራቸው ሆነው መድኃኒት ማግኘት ይችሉ ነበር። ቪያችስላቭ ቢኮቭ የትብልሽኪ የበጎ አድራጎት ድርጅት ዋና ሥራ አስፈጻሚ ናቸው። ሩሲያ ወረራ ከፈጸመች በኋላ መድኃኒት መላክ የማይቻል ሆነ። በረራ የለም፣ በድንበር ላይም ረዥም ሰልፍ ነበር፣ በደንብ የሚሠራ ማቀዝቀዣም የለም። እናም ያለው ብቸኛ አማራጭ ልጆችን ወደ ውጭ መላክ ነበር። የበጎ አድራጎቱ ዋና ሥራ አስፈጻሚ እንደሚሉት ሩሲያ ወረራ በምትፈጽምበት ወቅት አንድ ሺህ ሁለት መቶ የሚሆኑ ሕጻናት የካንሰር ህክምና በማግኘት ላይ ነበሩ። አብዛኞቹ እነዚህ ህጻናት ህክምናውን መቀጠል እንዲችሉ ወደ ሌሎች አገራት ተልከዋል። ክርስቲና እና ሌሎች ሰባት ሕፃናት በአሜሪካ ቴኔሲ ግዛት በሚገኘው የሴንት ጁድ የሕፃናት ሆስፒታል ህክምናቸውም በማግኘት ላይ ናቸው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።